በግጭቶችና በተፈጥሮ ችግር ውስጥ ያሉ ሕዝቦች አስቸኳይ ሰብአዊ እርዳታ እንደሚፈልጉ የተባበሩት መንግስታት ድርጅት አስታውቋል። ይህንን ችግር ለመጋፈጥ የተገኘው እርዳታ ከተጠበቀው በታች መሆኑን ድርጅቱ አክሎ መግለጹን ሊሳ ሽላይን ከጄኔቫ ዘግባለች። ዝርዝሩን አዲሱ አበበ ያቀርበዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ጉዳዮች ማስተባበሪያ ቢሮ ኦቻ ባወጣው በዘንድሮው የ2016 ዓ ም ዝርዝር ሁኔታው አሳሳቢ እንደሆነ አመልክቷል። የድርጅቱ ሪፖርት እንደጠቆመው ከሆነ እርዳታ ፈላጊው ህዝብ ቁጥር ወደ 130 ሚሊዮን አሻቅቧል። ይህም ባለፈው ታኅሣሥ ወር ከወጣው ዓመታዊ ሪፖርት ጋር ሲተያይ በ44 ሚሊዮን የበለጠ ነው። እንዲሁም የሚፈለገው የእርዳታ መጠን በ2 ቢሊዮን ዶላር ጨምሮ ወደ 21.6 ቢሊዮን አድጓል። ይህ አሁን የሚፈለገው የእርዳታ መጠን ከ95 9 ሚሊዮን በላይ የዓለም የችግር ተጋላጮችን መርጃ የሚሆን ነው ማለት ነው። ይህም ሆኖ አሁን ገቢ የሆነው አምስት ነጥብ አምስት ቢሊዮን ዶላር ብቻ መሆኑ ተገልጧል። ጄንስ ሊርኬ የኦቻ ቃል አቀባይ ናቸው። ለሰብአዊ እርዳታ ከሚለገሰው ገንዘብ ውስጥ ሰማኒያ ከመቶው የሚሄደው በግጭቶች ምክንያት ወደ ተጎዱ ወገኖች ነው ሲሉ ለቪኦኤ ተናግረዋል። ፕሮትራክትድ ኮንፍሊክትስ እነዚህ በየቦታው ተሰበጣጥረው የሚታዩ ግጭቶች ያለ ምንም ጥርጥር ከፍተኛ ወጪ የሚጠይቁ ናቸው። አንዳንዶቹንም ለምሳሌ በመካከለኛው አፍሪካ ሪፑብሊክ፣ በሶሪያ፣ በደቡብ ሱዳን ያሉትን ጠቅሻለሁ እና በጣም ከፍተኛ ወጪ ያስፈልጋቸዋል። እርዳታ ፈላጊዎቹ ብዛት ስላላቸው ብቻም አይደለም፣ ቦታዎቹ አስቸጋሪና ለደህንነትም አስተማማኝ ያለመሆናቸው ጭምር እንጂ። በዓለማችን የሚገኙ ያልተጠበቁና የግዳጅ ተፈናቃዮችም የእርዳታ አቅርቦቱ ዘለግ እንዲልና የበጎ አድራጊዎችም ቁጥር እንዲጨምር ያስገድዳሉ። አንድ በቅርቡ ይፋ የሆነ የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት ዘገባ እንዳመለከተው 65 ሚሊዮን ሕዝብ ወይ ስደተኛ አሊያም የአገር ውስጥ ተፈናቃዮች ናቸው። የተፈጥሮ ሰራሽ አደጋ ሰለባዎችም የዓለም አቀፍ በጎ አድራጊዎችን እጅ የሚጠብቁ መሆናቸውን የተባበሩት መንግስታት አመልክቷል። ለምሳሌ ካለፈው ታሳሰ ወዲህ የተባበሩት መንግስታት እንዳመለከተው ፊጂ በአውሎ ነፋስ፣ ኤኳዶር ደግሞ በአውዳሜ ርዕደ ምድር ተመትተዋል። የተባበሩት መንግስታት እንደገለጠው ኢትዮጵያና ዚምባብዌ ውስጥ ኤልኒኞ ከፍተኛ ድርቅ አስከትሎ ሰብል ጠፍቷል። ከፍተኛ ቁጥር ያለው የቀንድ ከብቶችም ሞተዋል።